ከኢኮኖሚው ዓለም ከደጋማው ማዕከላዊ ኢትዮጵያ የሚንደረደረው የኦሞ ወንዝ በኬንያው የቱርካና ሐይቅ ከመድረሱ በፊት በደረቃማው ደቡብ ምዕራብ የአገሪቱ ክፍል ይጥመዘመዛል። እስከ ቱርካና ሐይቅ ድረስ 760 ኪሎ ሜትር የሚፈሰው ኦሞ ከኦሮሚያ ክልል ከሸዋ ተራሮች ይነሳል። ጊቤ፣ ዋቢ፣ ደንጫያ፣ ጎጀብ፣ ሙኢና፣ ኡስኖ የኦሞ ገባር ወንዞች ናቸው። ድንበር ከመሻገሩ በፊትም ሆነ በኋላ በመቶ ሺዎች ለሚቆጠሩ ዜጎች ሕልውና መሰረት የሆነው የኦሞ ወንዝ የኢትዮጵያን የኤሌክትሪክ ኃይል ፍላጎት ሊያሟሉ ይችላሉ የሚል ተስፋ ከተጣለባቸው መካከል አንዱ ነው። ባለፈው ቅዳሜ በይፋ የተመረቀው የኃይል ማመንጫ 1870 ሜጋዋት የኤሌክትሪክ ኃይል የማመንጨት አቅም አለው ተብሏል። በጣሊያኑ የሳሊኒ ኩባንያ የተገነባው ኃይል ማመንጫ የአገሪቱን የኃይል ምርት በሁለት እጥፍ ያሳድጋል ተብሎለታል። ከ46 ሚሊዮን በላይ ዜጎች የኤሌክትሪክ አገልግሎት ለማያገኙባት ኢትዮጵያ የጊቤ ሶስት ግድብ መጠናቀቅ የምስራች ዜና ሳይሆን አይቀርም። ለዘመናት ከግብርና ጥገኝነት ፈቅ ማለት ለተሳነው የኢትዮጵያ ኢኮኖሚም አዎንታዊ ዜና ይመስላል። ለዓመታት ሲዳክር የቆየውን የማምረቻ ዘርፍ ለማዘመን አዲስ ውጥን ይዞ ብቅ ያለው የኢትዮጵያ መንግስት የኤሌክትሪክ ኃይል ፍላጎትና አቅርቦት አለመጣጣም ሁነኛ ፈተና ሆኖ ቆይቷል። እስካሁን ባለው ነባራዊ ሁኔታ ትላልቅ የኤሌክትሪክ ማመንጫ ቦታዎች እየተገነቡ ቢሆንም እንኳን ፍላጎትና አቅርቦቱ የተመጣጠነ ነበር ማለት አይቻልም። በተለይም ደግሞ እየተገነቡ ያሉት ትላልቅ ኢንዱስትሪዎች ከሚፈልጉት ከፍተኛ የፓወር ፍላጎት አንጻር ለኢንቨስትመንቱ እንደ አንድ ተግዳሮት ሆኖ የሚታየው ኃይል አቅርቦት ችግር ነበረ። አቶ ጌታሁን ነጋሽ ናቸው፣ የኢትዮጵያ ኢንቨስትመንት ኮሚሽን የስራ አመራር ጽህፈት ቤት ኃላፊ። መስሪያ ቤታቸው የአገሪቱን የማምረቻ ዘርፍ ለማበረታታት አስፈላጊ መሰረተ ልማቶች የተሟሉላቸው የኢንዱስትሪ ዞኖች ማዘጋጀት ሁነኛው መፍትሄ ነው ብሎ ያምናል። አቶ ጌታሁን ከፍተኛ የኃይል ፍላጎት የሚኖራቸው ወደ አስር የሚሆኑ የኢንዱስትሪ ፓርኮች በአገሪቱ በመገንባት ላይ መሆናቸውን ለዶይቸቨለ ተናግረዋል። አዳማ፣ መቀሌ፣ ድሬዳዋና አረርቲን በመሳሰሉ አካባቢዎች አዳዲስ የማምረቻ ማዕከላት ለመገንባት የኢትዮጵያ መንግስት ዝግጅት ላይ መሆኑንም ጨምረዋል። አቶ ጌታሁን ባለፈው ዓመት 800 ሜጋዋት የኤሌክትሪክ ኃይል ማመንጨት የጀመረው የጊቤ 3 ኃይል ማመንጫ የአገሪቱ የማምረቻ ዘርፍ የገጠመውን አጣብቂኝ ሊፈታ ይችላል የሚል ተስፋ አላቸው። በአጠቃላይ ወደ ሀገር ውስጥ የሚገቡት ካምፓኒዎች በአሁኑ ጊዜ ከሩቅ ምስራቅ ሀገሮች ከነ ቻይናና ህንድ እንዲሁም ከአውሮፓ ደግሞ ከተለያዩ ሀገሮች የሚመጡት ኢንዱስትሪዎች የሚፈልጉትን የፓወራ ቅቦት ወይም ለሚገነቡት ኢንዱስትሪ የሚያስፈልጋቸውን ያህል የፓወር አቅርቦት ከማመቻቸት አንጻር በሀገሪቱ በተለያየ ደረጃ የኤሌክትሪክ ኃይል ማመንጫ የማመንጨት ስራዎች ተከናውነዋል። ነገር ግን ከመጠን አንጻር አሁን በቅርቡ የተካሄደው የግልገል ጊቤ ሶስት የሀይል ማመንጫ ግድብ ትልቁን ድርሻ የሚይዝ እና በአብዛኛውም ችግራችንን ሊቀርፍ እንደሚችል ታላቅ ተስፋ የተጣለበት በአንድ ነጥብ አምስት ቢሊዮን ዩሮ በኦሞ ወንዝ ላይ የተገነባው የሀይል ማመንጫ የኢትዮጵያን የማምረቻ ዘርፍና ለጎረቤት ሀገራት የምትሸጠውን የኤሌክትሪክ ኃይል ያሳድጋል ተብሎ ተስፋ እንደተጣለበት የመንግስት ባለሥልጣናት በተደጋጋሚ ተናግረዋል። በገንዘብ እጥረት የተጓተተውን የኃይል ማመንጫ ግንባታ የቻይናው ኢምፖርት ኤክስፖርት ባንክ 60 በመቶ ወጪ በብድር መሸፈኑን ሬውተርስ ዘግቧል። ግንባታው በጎርጎሮሳዊው 26 ዓ ም የተጀመረ ሲሆን ለአስር ዓመታት ጥቂት ወራት ሲቀረው ተጠናቋል። የአካባቢ ተቆርቋሪዎች የጊቤ 3 የኃይል ማመንጫ ግድብ ግንባታና በታችኛው ኦሞ አካባቢ ኢትዮጵያ የጀመረችው የመስኖ ልማት ግማሽ ሚሊዮን የሚሆኑ የአካባቢው ነዋሪዎችን የምግብ ዋስትና አደጋ ላይ ይጥላል ሲሉ ይወቅሳሉ። ዓለም አቀፍ ወንዞች የተሰኘው ተቋም ኢትዮጵያ የግልገል ጊቤ ሶስትን ስትገነባ የራሷን የአካባቢ ጥበቃ አዋጆችና ሕገ መንግስቷን ጥሳለች ብሎ እስከ መወንጀል ደርሷል። ዓለም አቀፍ ወንዞች የተባለው ተቋም የአፍሪቃ ቢሮ ኃላፊ ሩዶ ሳንያን ጋ የግድቡ ግንባታ በቱርካና ሐይቅ የውሃ መጠን ላይ የከፋ ተጽዕኖ ያሳድራል ብለው ይተቻሉ። የጊቤ ኃይል ማመንጫ የተገነባበት የኦሞ ወንዝ ለቱርካና ሐይቅ የውሃ ፍሰት እስከ ሰማንያ አምስት ከመቶ ድርሻ አለው። በአሁኑ ወቅት የቱርካና ሐይቅ የዓለማችን ትልቁ የበረሃ ሐይቅ ነው። ከ300 ሺህ በላይ የአካባቢው ነዋሪዎች የዕለት ተዕለት ኑሮ በዚሁ ሐይቅ ላይ የተመሰረተ ሲሆን አብዛኞቹ የሰሜናዊ ኬንያ አርብቶ አደሮች ናቸው። ከቱርካና ሐይቅ የላይኛው ተፋሰስ አካባቢ በኦሞ ሸለቆ በርካታ ነዋሪዎች ኑሯቸው የተመሰረተው በወንዙ ፍሰት ላይ ነው እና ወደ ቱርካና ሐይቅ ያለውን ፍሰት መገደብና መቆጣጠር በአሳ አስጋሪዎቹ ላይ አደገኛ ተጽዕኖ ይኖረዋል። ከዚህ በተጨማሪ አብዛኛው ውሃ በኢትዮጵያ በኩል ለመስኖ ይውላል። ለመስኖ ይውላል ተብሎ የሚገመተው የውሃ መጠን ወደ ታች የሚፈሰውን በከፍተኛ ደረጃ ይቀንሳል። ይሄ ደግሞ ሐይቁን በመጠን እንዲቀንስ ያደርገዋል። የጊቤ ሶስት የኃይል ማመንጫ ግንባታን ሲቃወሙ የከረሙት ሩዶ ሳያንጋ እና ዓለም አቀፍ ወንዞች የተሰኘው ተቋም ብቻ አይደሉም። ኦክላንድ ኢንስቲትዩት 243 ሜትር ወይም ወደ 800 ጫማ አካባቢ ርዝማኔ ያለው ግድብ በኦሞ ወንዝ የታችኛው ተፋሰስ ላይ ተገና አድርገው ሕይወታቸውን በሚመሩ ዜጎች ላይ የከፋ ተጽዕኖ ያሳድራል ሲል በተደጋጋሚ ወቅሷል። የግድቡን ግንባታ የሚቃወሙት መንግስታዊ ያልሆኑ ድርጅቶችና የአካባቢ ተቆርቋሪዎች ጉዳዩን በተባበሩት መንግስታት የትምህርት፣ የሳይንስና የባህል ድርጅት የዓለም ቅርስ ኮሚቴ ድረስ አቤት ብለው ነበር። ሙግታቸው በዓለም ቅርስነት የተመዘገቡት የአካባቢው ባህሎችና ተፈጥሯዊ መስህቦች ሕልውና አደጋ ላይ ወድቋል የሚል ነበር። ሙግታችን እነዚህ ባህላዊና ተፈጥሯዊ መስህቦች አደጋ ከተጋረጠባቸው ጎራ ሊመዘገቡ ይገባል የሚል ነበር። ይህ አልተሳካም። ተደጋጋሚ የውሳኔ ሀሳቦች ቢተላለፉም የኢትዮጵያ መንግስት በቅርስ ኮሚቴው የተጠየቀውን የአካባቢ ተጽዕኖ ፍተሻ አላካሄደም። የውሳኔ ሀሳቦቹን ችላ በማለት ግንባታው እንዲቀጥል ተደርጓል። የጊቤ ኃይል ማመንጫ ባስነሳ ውዝግብ ከትችቱ ጎራ የተሰለፉ ዓለም አቀፍ ተቋማትን የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ የአፍሪቃን ልማት ለመዝጋት የተሰለፉ ኃይሎች ሲሉ ይወርፏቸው ነበር። አቶ መለስ አፍሪቃን የኋላ ቀርነት ሙዚየም የማድረግ እቅድ ያላቸው እያሉ ሰርቫይቫል ኢንተርናሽናል እና ኦክላንድ ኢንስቲትዩትን የመሳሰሉ ተቋማትን ሲተቹ ተደምጠዋል። በግልገል ጊቤ ሶስት የኃይል ማመንጫ የምረቃ ስነ ስርዓት ላይ ንግግር ያደረጉት ጠቅላይ ሚኒስትር ኃይለማርያም ደሳለኝም የአካባቢ ተቆርቋሪዎቹን በመወረፍ የመለስን ሀሳብ አስተጋብተዋል። ይህ የጊቤ ሶስት የኤሌክትሪክ ኃይል ማመንጫ ፕሮጀክት የአካባቢ ተቆርቋሪ ነንባዮች ሲሉት ከነበረው በተቃራኒው ለአካባቢም ሆነ በግድቡ ዙሪያ ለሚገኙ ህዝቦች በርካታ ጥቅሞችን በማስገኘት ላይ ይገኛል። ፕሮጀክቱ አገራችን ኢትዮጵያ ባለፈው አመት በ50 አመት ታሪክ ውስጥ ገጥሟት በማያውቅ ሁኔታ በድርቅ በተመታችበት ወቅት ወደ በርካታ ግድቦቻችን ውሃ በሚፈለገው ደረጃ ባለመግባቱ ምክንያት ሊከሰት የነበረውን የኃይል እጥረት ገና ወደ ስራ ከመግባቱ በአስተማማኝ ሁኔታ የቀለበሰ በመሆኑ የቁርጥ ቀን ደራሽ ፕሮጀክት ቢባል አይበዛበትም። ሩዶ ሳያንጋ የግድቡ ግንባታ በአካባቢው ነዋሪዎች ላይ የሚያሳድረው ተጽዕኖ አሁንም ያሳስባቸዋል። የኢትዮጵያና የኬንያ መንግስታት የግድቡን ተጽዕኖ በጋራ ሊፈትሹ ይገባል ሲሉም ለዶይቼ ቬለ ተናግረዋል። የኢትዮጵያ መንግስት ተጨማሪ ሁለት የጊቤ ኃይል ማመንጫዎች የመገንባት እቅድ እንዳለው አስታውቋል። ኢትዮጵያ ወደ ኬንያ፣ ሱዳንና ጅቡቲ የኤሌክትሪክ ኃይል የምትልክ ሲሆን ከታንዜኒያ፣ ሩዋንዳ፣ ደቡብ ሱዳንና የመንጋር ደግሞ ውል ገብታለች።